ባለፈው ሐሙስ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ዶክተር አዲሱ ገብረ እግዚአብሔር የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር የአገሪቱን የመብት አያያዝ ሪፖርት ያቀረቡበት አንድ ስብሰባ ተካሂዶ ነበር። ስብሰባውን የጠራው በኢትዮጵያ መንግሥት ተቀጥሮ ይሰራል የተባለው ኤስጂአር ኤልኤልሲ የተባለው ሎቢስት ወይም አግባቢ ቡድን መሆኑም ታውቋል። በስብሰባው ላይ ለመገኘት ከሄዱ ኢትዮጵያውያን መካከል አንዳንዶቹ ከገቡ በኋላ እንዲወጡ የተደረጉ ሲሆን ሌሎች ደግሞ ከብዙ ጭቅጭቅ በኋላ ቢገቡም ጥያቄ የማቅረብ ዕድል እንደተነፈጉ ተናግረዋል። አዲሱ አበበ ዝርዝር ዘገባውን ያቀርባል። የሐሙሱ ስብሰባ የዲሲ ግብረ ኃይል በሚባለው ቡድን ቅዋሜ ደርሶበት እንደነበር ከተለያዩ ድረ ገጾች ተረድተናል። ይህ ተቃውሞ የደረሰበት ስብሰባ አጀማመሩ ምን ይመስል ነበር? አቶ ዳዊት ሙሉጌታ ስብሰባውን ከተከታተሉ ኢትዮጵያውያን አንዱ ነበሩ። መጀመሪያ በር ላይ ስም ዝርዝር እያዩ ነው የሚያስገቡት። ምክንያቱም በግብዣ ብቻ ነበረ ጥሪው። ግብዣው የደረሰኝ ከሎቢንግ ካምፓኒው ማኔጀሯ ነበረ። እሱን አሳየሁኝ ኢሜሉን። ነገር ግን ከዛው ከኤምባሲው ሰዎች ቀጥታ በእነሱ የተጠሩ ሰዎች ካልሆኑ አብዛኞቹ አልገቡም። ምክንያቱም ከሪዘርቬሽን ውጪ ኤምባሲው የጠራቸው ሰዎች ኤምባሲው ሀበሾች በሪዘርቬሽኑ ይመጣሉ ብሎ አልጠበቀም። ምክንያቱም ዋንቱዋን ስለሚጠሩ ማለት ነው። የሀበሻ እንግዶች እኛ የመጣ ነው በሎቢንግ ካምፓኒ ነው። እዛ ስም ዝርዝራችን አልተገኘም፣ የሀበሻ ስም ዝርዝር ውስጥ ስለዚህ አትገቡም የሚል ጥያቄ ቀረበልን። ነገር ግን እኔ እዛው ቁጭ ቆንኩኝ። ለአንድ ለአስራ አምስት ደቂቃ ክርክር ነበረ ወደ አራት አምስት የሚሆኑ ሰዎች ይመስለኛል፣ የኤምባሲ ሰራተኞች ናቸው። በኋላ ግን ነገሩ በጣም የከረረ ሲሄድ የኤምባሲው ምክትል አምባሳደር የሆኑት አቶ ረታ ና አቶማ ረታ ይባላሉ። መድረኩን ይመሩት የነበረው የዛን ቀን እሳቸው ነበሩ። እሳቸው እና አንድ ስሙን አሁንም አላስታውሰው የአሜሪካ መንግስት ወካይ ነኝ ያለ ሰው መጨረሻ ላይ እንግዲህ ገብተህ እንድን ውጭ እንደሚጮህ ሰዎች ተቃውሞ የማታሰማ ከሆነ ስ እንፈቅድልሃለን፣ ገብተህ ተካፍለህ ወጣላሉኝ። እሺ፣ ተስማማው፣ መታወቂያ እናሳያሉኝ፣ ስሜን መዘገቡ። በዛ ሁኔታ ነው የገባሁት። እና መክፈቻ ንግግር ማን አደረገ? መክፈቻ ንግግር እንግዲህ መድረኩን አቶ ረታ ከፈቱትና መክፈቻ ንግግሩን የኤምባሲው አምባሳደር አምባሳደር ግርማ ብሮ አረጉ። በመቀጠል አቶ ዶክተር አዲሱ ገብረ እግዚአብሔርን ጋበዟቸው። ከዛ ዛን ይሄ ነው። ሌላው በዚህ ስብሰባ እንዲሳተፉ በአዘጋጁ ሎቢስት ቡድን የተጋበዙት ነገር ግን ከገባሁ በኋላ እንደወጣ ተደረገሁ ያሉት የሕግ ባለሙያው አቶ ፍጹም አቻሜልህ ናቸው። ገና ሲገቡ ጀምሮ ካዩት ይነሳሉ። የዋሽንግተን ዲሲ ግብረ ኃይል ልጆች ናቸው እዛ ሰላማዊ ሰልፍ ሲያደረጉ መፈክር ይዘው የታሰሩ ሰዎችን ፎቶግራፍ ይዘው ስማቸውን እየጠሩ የሚገቡትን ሰዎች እኔንም ጭምር አትግቡ እና ሎቢንግ ፈርሙን ደግሞ ለገዳዮች ነው ሎቢ የምታደረጉት እያሉ ይሉ ነበር እና እኔ እንግዲህ ያንን አስመዝግቤያለሁ። በስልኬ ውስጥ አለ፣ የላኩት የኢሜይል መልእክት እሱን ይዤ። በርጋ አንድ ወጣት ነጭ ልጅ ስሜን ጠየቀ፣ የነገርኩት ግብ አለኝ። በርጋ አንድ ኢትዮጵያዊ ወጣት፣ የትግራይ ተወላጅ፣ እሱ ስም ማን ነው አለኝ። ስሜን ነገርኩት። አይ እዚ የአማርኛ ሊስቱ ጋር የለህም አለኝ። እኔ ለዛ ላክም፣ እዛ በርጋ ያለውን ልጁን ጠይቀው በእነሱ ኩባንያ በኩል ነው የተመዘገብኩት ብዬ ትቼው ገባሁኝ። ከአምስት ደቂቃ በኋላ ይሄ ወጣት ልጅ መጣና ኢትዮጵያዊው፣ እዚህ ስምህ ጋ ስለሌለ ውጭ ውጣና ተመዝግበን አለኝ። አልወጣም፣ ምክንያቱም ተመዝግቤ ነው የገባሁት እና ደግሞ ይኸውልህ ኢሜይሉ፣ ምንም ሌላም ነገር አያስፈልግም። ስለዚህ አልወጣም አልኩት። ሄደ። እንደገና ከአምስት ደቂቃ በኋላ ሌላ እንደዚሁ ፈርጠም ያለ ጡንቻ ያለው የትግራይ ተወላጅ እንዳይመስለኝ፣ የዛ አካባቢ የሴኩሪቲ ኃላፊውን እንደዛ ይመስላል ሁኔታው። መጣ። ማነው የጠራህ አለኝ። እናንተ በፈለጋችሁት መሰረት ተመዘገብኩኝ፣ መጣሁ። በሎቢንግ ኩባንያው ኢሜይል ላኩኝ፣ በዛ ነው የመጣሁት እና ምንድን ነው ነገሩ? ይሄ እኮ የሰብዓዊ መብት ስብሰባ ነው። ይሄ የኢትዮጵያ ኢምባሲ ነው። እዚህ ስብሰባ ይካሄዳል። የምትፈልጉትን መስፈርት አሟልቼ ነው የመጣሁት አለ። አይ ውጭ ውጣና ተነጋግረን ተመዝግበህ ትመጣለህ፣ ምክንያቱም የአማርኛ ሊስት ውስጥ የለህም። እንዴት ነው የገባኸው እ በአጥር ዘልዬ አደለም የገባሁት፣ በር ላይ ልጁ አስገባኝ፣ የሚያስፈልገውን አሟልቼ ነው የገባሁት። ስለዚህ ተመልሼ መውጣበት እና መዘገበት ምክንያት የለም፣ አልወጣም አልኩት። እንደገና ከአንድ ደቂቃ በኋላ ለነገሩ ሄደው ተነጋገሩ። አሁን ሳይ ፎቶግራፍ ላይ የኮሚሽነሩም ኮሚሽነሩም እዛ ነበረ አይቼዋለሁ። አጠገቤ ሌሎች ሰዎች መጥተው ተቀመጡ። ስብሰባው እንግዲህ ሊጀመር አካባቢ ነው። ከተሰብሳቢዎች መሀል የኦሮምኛ ተናጋሪዎች ነበሩ፣ ከፊቴ ነበሩት። አንደኛው ለእኔ ሊያብራራልኝ ሞከረ። እንዲህ እኮ ነው ሲለኝ፣ ከእርሶ ጋር አይደለም የማወራው ከእሱ ጋር ነው አልኩት። ሶስተኛ ሰው መጣ እንደገና፣ እንደዚሁ ሀላፊ ነገር ይመስል የትግራይ ተወላጅ ነው እዚህ እኛ ሊስት ጋር ስለሌለ መውጣት አለብህ አለ። ይሄ የኢትዮጵያ ኤምበሲ አደለም የእናንተ ስብሰባ ነው አልኩት። አዎ የእኛ ነው አለ። የሰብአዊ መብት ስብሰባ አደለም አልኩት። አደለም አለ። እና እንድትወጣ ነው ፈልገዋል። ውጣ ነው ምትለኝ አልኩት። አለ። ስማቸውን ለመያዝ ሞክረዋል። ቅርታ አልጠየቁም። ከስብሰባ ውጡ ተብለው ወጡ። አቶ ፍጹም፣ ከዚያስ ወጣው። እንደገና በር ላይ አይደል ወጣት ልጅ አገኘው። መጥቻ አስገብታኝ ነበረ። አሁን እያስወጡኝ ነው። ምንድን ነው እየሆነ ያለ አልኩት። እሱ እንደገና ለእኔ ተሟጋች ሆነ። ለምን ለምንድነው ነው የምታስወጡት አላቸው። ነው እኛ ጋር ሊስት የለም ዝም ብሎ ነው የገባው ምናምን አሉ። ከዛ ለልጁ ነገርኩት። ለእነዚህ ገዳዮች ነው ያንተ ድርጅት ሎቢ የሚያደርገው እና ንገረው ለኃላፊ ለአለቃ እነዚህ ገዳዮች ናቸው። እዚህ ሀገር ባይሆን ኖሮ ወያስሩኝ ይገሉኝ ነበረ። ዋና ዓላማዬና ለመግባትም የፈለግኩት ጥያቄ ለማቅረብ ነበር ያሉኝ አቶ ዳዊት ሙሉጌታ። ለመሆኑ ጥያቄ ለማቅረብ እድል አገኙ? በሩ ላይ ልግባ፣ አትገባም የሚል ውዝግብ ቢኖርም አሉ በመጨረሻ ግብዣውን የላኩልኝን ሰው አግኝቼ እሳቸው ጠይቀው ገባሁ። ግን በማስጠንቀቂያ ነበር ይላሉ። እንዴት እንደ ማስጠንቀቂያም እንደ ጥያቄም አድርገው ውስጥ ገብታ እንድነሱ አትጩሁም። እንግዲህ መታወቂያን አሳየን ምናምን በሚል ለመግባት ስል ያው መታወቂያን አሳየኋቸው ስሜን መዘገቡና በኋላ ላይ ስብሰባው መጀመሪያው አካባቢ ላይ ገባሁ። ወደ ውስጥ ጥያቄ ለመጠየቅ እድል አገኘሁ። ጥያቄውን እድል የሚሰጡት የነበሩት ምክትል አምባሳደሩ አቶ ረታ ነበሩና አዳራሹ ውስጥ ሲያዞሩ ሲያዞሩ ቆይተው መጨረሻ ላይ እኔ ብቻ ነበርኩኝ እጅ ያወጣሁትና የመጨረሻው ጥያቄ ደርሰኝ ለእኔ ነበርና፣ ጥያቄው እንግዲህ ያው ለእኔ አልተመለሰም። ለነጮች እንዲፈልጉት አድርገው ያው ለመመለስ ሞክረዋል። ሰምተዋል። በኋላም ፕሮግራሙ ካለቀው በኋላም ስለጠየቁት ጥያቄ ጠይቀውኛል፣ የመጡ ወደ አራት አምስት የሚሆኑ ሰዎች። አቶ ዳዊት እንደገለጡልኝ ለሚቀርቡ ጥያቄዎች መልስ ይሰጡ የነበሩት ከኢትዮጵያ የመጡት የሰብአዊ መብት ኮሚሽነሩ ዶክተር አዲሱ ሲሆኑ የሎቢስት ቡድኑ ተግባር ስብሰባውን ማደራጀት፣ የሚበተኑ ወረቀቶችን ማዘጋጀት ነበር። በስብሰባው ወቅት ስለተነሱ ጥያቄዎች ግን አቶ ዳዊት ይህን ብለውኛል። ሰዎች ስለ እስክንድርና ስለ አንዳርጋቸው ጽጌ ይጠይቀዋል። ለሂማን ራይት መንግስት ጋር ስላለው ግንኙነት ወደፊት እንዴት የሂማን ራይት አያያዝ እንዲል ሻሻል እንደሚገባ አንስተዋል። እኔም የራሴን ጥያቄ አንስቻለው በቅርብ ስለተደረገው ስለ ስድስት መቶ ምናምን የህዝብ ጭፍጨፋ ሪፖርታቸው ላይ አቅርበዋል ና የጎንደር ና የአማራ አጠቃላይ በኢትዮጵያ ውስጥ ብለው ወደ ስድስት መቶ ሀያ ሰባት ሰዎች ተገለዋል ና ግድያውን በሚገርም ሁኔታ ተመጣጣኝ እርምጃ ነው የተወሰደው ምናምን እያሉ ነበር። ለሪፖርቱም ለዛ ላይ ሚሲያቀርበ የነበረው ከዚ የዩኤስን ፓርላማ ላይ ሲያቀርቡ የነበሩት እና ትኩረት አድርጌ ጥያቄ ያደረኩት በዛ ጉዳይ ላይ እኔ የጠየኩት ጥያቄ ላይ ብዙ ሰዎች ጥያቄ የፈጠረባቸው መቶ ፐርሰንት የፓርላማው መቀመጫ የመንግስት ነው ስል ብዙ ሰው በመገረም ነበር ፊቱን እየዘረሰ የነበረው። ሲቀጥል የስድስት መቶ ሀያ ሰባት ሰው ተገልሏል እና የፍትሀዊ ነው ያሉትን ዶክተር አዲሱን ለእርሶ ይሄ ቁጥር ነው፣ ለእኛ ግን ወንድም እህት፣ አባት እና ልጅ ነው። የሚናገሩት ቁጥር ለመንግስት ከበራፕ እያደረጉ ነው። ስለዚህ ለምን ስለ እንዳርጋቸው ጽጌ ስለነ እስክንድር ነጋ፣ አንዱአለም አራጌ አትነግሩንም? ይህን ይህንን እንደዚህ ብለን በምንጠየቅበት ጊዜ በጣም ሰው በመገረም ነበር የፊቱ ላይ የሚታየው ሁለቱም እንግዶቼ ይህን ጉዳይ አስመልክተው ስብሰባውን ላዘጋጀው ቡድንም ሆነ ለኢትዮጵያ ኤምባሲ የቅሬታ ደብዳቤ እንደሚጽፉ ገልጠውልኛል። በዚህ ሪፖርት ላይ ከኤምባሲው መልስ ለማግኘት ሞክሬ አልቀናኝም። ተደጋጋሚ የስልክ ጥሪ ባደርግም፣ የሎቢስቱንም ስልክ አግኝተን ደውለን ነበር። ጉዳዩን በሚመለከት ግሬ ሎማን የሚባሉ ሰው እንደሚደውሉልኝ ተነግሮኝ ስልኬን ሰጠው፣ እስካሁን ምንም አልሰማውም። እነርሱም መልስ ካላቸው ወደፊት የምናቀርብ መሆናችንን እንገልጣለን።